ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 15 2013 ዓ ም ዝግጅታችን ጀመረ። የአዲስ አበባ ከተማ ነዋሪዎች የታላቁ የኢትዮጵያ ሕዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቅን በመደገፍና መንግሥት በሽብርተኝነት የፈረጀው የህወሓት ቡድን ከፍቶታል ያሉትን ጥቃት ለማውገዝ ዛሬ ሰላማዊ ሰልፍ ወጥተው ነበር። ዘገባ ይኖረናል። የፖለቲካ ላንድስኬፑ እየተቀየረ ያለበት ሁኔታ ነው ያለው። ይህን የቀየሩ ትላልቅ ነገሮች አሉ። አንደኛው ምርጫ ነው። ሌላው ለአንድ ስኬፑን የቀየረው ትልቁ ነገር የህዳሴ ግድብ ንዴት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ሙሉ ዘገባውን ከዜና በኋላ ታዳምጡታላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በመስተንግዶ ጽዮን ግርማ አብሬያችሁ አመሻለሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻቸው አድማጮች ዜናውን የማሰማችው ቆንጂት ታዬ ነኝ። የአዲስ አበባ ከተማ ነዋሪዎች የታላቁ የኢትዮጵያ ሕዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቁን በመደገፍና መንግስት በሽብርተኝነት የፈረጀው ህወሀት ቡድን ከፍቶታል ያሉትን ጥቃት ለማውገዝ ዛሬ ሰላማዊ ሰልፍ ወጥተዋል። ነዋሪዎቹ ዓለም አቀፉ ማህበረሰብ የህወሀትን አድራጎቶች እያየ ዝምታን መርጧል ሲሉም ከሰዋል። በምሽቱ አብይ ርዕስ ዝርዝሩን የያዘው ዘገባ ይቀርባል። በሌላ ዜና የሶማሌ ክልላዊ መንግስት ፖሊስ አሸባሪ ላለው ህወሃት በተለያዩ መንገዶች ድጋፍ ሲያደርጉ ነበር ያላቸውን 28 ግለሰቦችና ንብረቶቻቸውን በቁጥጥር ስር እንዳዋለ አስታወቀ። ፖሊስ ከ28ቱ መካከል የ12ቱን ምርመራ ጨርሶ የክስ ፋይል መክፈቱንም አስታውቋል። የክልሉ ፖሊስ የሶማሌ ልዩ ኃይል ወደ ሰሜን ኢትዮጵያ መዝመቱን ተከትሎ አፍራሽ ፕሮፓጋንዳ የሚነዙትንም ከድርጊታቸው ይታቀቡ ሲል አስጠንቅቋል። አዲስ ቸኮል ዝርዝሩን ይዟል። የሶማሌ ክልል መንግስት በተለያዩ መንገዶች አሸባሪ ላሉት ህወሀት ድጋፍ ሲያደርጉ ነበር ያላቸውን ሀያ ስምንት ተጠርጣሪዎች በቁጥጥር ስር መዋሉን አስታወቀ። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር መሀመድ አሊ ሀሰን ለቪኦኤ በሰጡት ቃል የተጠርጣሪዎቹ ተሽከርካሪዎችም መያዛቸውን ተናግረዋል። ይህ ቦታ ያው ጁንታ ወይም የቲፒኤልኤፍ ወያኔ ሴል ሊኖረው ይችላል ተብሎ ነው ያው የምገመተው በአጠቃላይ በኛ አካባቢ በተለይ በሶማሌ ክልል ያሳለፍነው ሀያ ሰበት ዓመታት ሲበድሉ፣ ህዝብ ሲጨፈጨፉ፣ ንብረት ይዘርፉ ነበር። ስለዚህ በዛ መሰረት የፌደራል መንግስት ወይም የተለያዩ የመንግስት አካላት በመተባበር ያው እኛ በኛ አካባቢ የተያዘው በአጠቃላይ የሀያ ስምንት ሰዎች ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከቀናት በፊት ባወጣው መግለጫ በአዲስ አበባና የተለያዩ ሀገሪቱ ክልሎች የትግራይ ክልል ተወላጅ የሆኑ ዜጎች እየታሰሩና ና ንግዳቸው እየተዘጋ ልዩ ልዩ እንግልትም እየደረሰባቸው ነው ሲል መግለጫ ወጥቶ ነበር። በዚህ ረገድ የሚቀርበው ቅሬታ ግን እኛን አይመለከትም ይላሉ ኮሚሽነር መሐመድ እንደርሳቸው አባባል ከተጠርጣሪዎቹ መካከል ከፊሎቹ ምርመራ እየተካሄደባቸው ያሉ፣ ከፊሎቹ ደግሞ ምርመራው ተጠናቁ የክስ ፋይል የተከፈተባቸው ናቸው ብለዋል። በክልሉ ግን በርካታ የትግራይ ክልል ተወላጆች አሁንም በሰላም እየኖሩ ነው ብለዋል። ፋይላቸው ተጠናቀው ያው ፍርድ ቤት ቀርበው ያው ውሳኔ ላይ ናቸው። ሌላ ስራ ስድስት ምርመራ ላይ ናቸው። በትክክል በርካታ ካሉ ክልል አሁን በርካታ እነዚህ ብሔረሰቦች አሉ። የነሱ ትክክል ብሔር አለ፣ ግን በብሔራቸው መሰረት አይደለም። ግን ድጋፍ ይሰጣሉ፣ ገንዘብ ይልካሉ፣ ወይንም ጦርነት ላይ ሆኖ ንብረቱ እዚ ሲሰራ ነው እንጂ ለምሳሌ እዛ ጦርነት ያለ አንድ ጀረናል ምክና ወይንም ንብረቱ ወይንም ቡተሉ ሰራ ከሆነ ያው ለሀገራችን ጠንቅ ነው። እዚህ የሚወጣው ግር ገቢ ያ ወሬቱ መሄዱ አይቀርም። ስለዚህ እነዛ አካባቢ ነው እንጂ ማንም ብሄረ ሰብንትን ተብሎ አይደለም። እና በርካታ አለ ግን እስካሁን ያዝነው ሀያ ስምንት ነው ከሀያ ስምንቱ አጣርተን አስራ ሁለቱ ፍልገል ቀርቧል ስራስ ምርመራ ላይ ነው። ስለዚህ ነው እንጂ ለማንም ብሄሩ እንትን ተብሎ አይደለም። ኮሚሽነሩ አያይዞም ሰሞኑን የሶማሌ ክልል ልዩ ኃይል ወደ ሰሜን ኢትዮጵያ መሄዱን ተከትሎ የህወሀት ተላላኪ ያሏቸው አንዳንድ የክልሉ ተወላጆች በልዩ ኃይሉ ላይ የስም ማጥፋት ዘመቻ መክፈታቸውን ገልጸው ይህንን ድርጊት የሚፈጽሙ ግለሰቦች ከዚህ ድርጊታቸው እንዲታቀቡ አስጠቅቀዋል። እንደ እርሳቸው አባባል ልዩ ኃይሉ የሀገሪቱን ህገ መንግስታዊ ስርዓት ማስከበር ቃለ መሃላ ላይ የፈጸመበት ግዴታ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። የሶማሊያ ሽብርተኛ ቡድን አልሸባብ ከሚቀጥለው ሳምንት ጀምሮ በሀገሪቱ በሚደረገው ምርጫ ህግ አውጪ የምክር ቤት አባላትን ለመምረጥ ከየአካባቢው ማህበረሰብ በተሰየሙ ተወካዮች ላይ ጥቃት እንሰነዝራለን ሲል አስጠነቀቀ። የአልሸባብ ታጣቂ ቡድን ሶማሊያ ውስጥ የሚካሄደውን መጪውን ፕሬዚደንታዊና የህዝብ ተወካዮች ምርጫ አውካለሁ ሲልም አስጠንቅቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ለዲሞክራሲያዊት ኮንጎ ሪፐብሊክ የልማት መርሃ ግብሮች መርጃ በቀጣዮቹ አምስት ዓመታት የሚጠናቀቅ የአንድ ነጥብ ስድስት ቢሊዮን ዶላር እርዳታ እንደሚሰጥ ይፋ አደረገ። በቀጣዮቹ አምስት ዓመታት የልማት እርዳታው ኮንጎ ለምታከናውናቸው የጤና ዘርፍ ማጠናከሪያ፣ ነጻ የትምህርት ዕድል ለዜጎቿ ሁሉ ለማዳረስ፣ እንዲሁም ለጸጥታና ለመሠረተ ልማት ግንባታ መርሃ ግብሮች የሚውል እንደሆነ ተመልክቷል። እርዳታውን የዩናይትድ ስቴትስ እና የዲሞክራሲያዊት ኮንጎ ሪፐብሊክ ባለሥልጣናት ባካሄዱት የሁለት ቀን ስብሰባ ላይ ይፋ አድርገውታል። አንዳንድ የኮንጎ የሲቪል ማህበረሰብ ተቋማትና የምስራቅ ኮንጎ ነዋሪዎች በበኩላቸው የሀገሪቱ መንግስት የሚሰጠውን እርዳታ ለተዘረዘሩት ዘርፎች እንጂ ለሌላ ጉዳይ እንዳያውል አሳስበዋል። ማዳጋስካር ውስጥ ፕሬዚደንቱን ለመግደል በማሴር የተጠረጠሩ በርካታ ሰዎች በቁጥጥር ስር ውለዋል ተባለ ዛሬ የማዳጋስካር ጠቅላይ አቃቢ ሕግ ቢሮ ባወጣው መግለጫ የታሰሩት ሰዎች ፕሬዚደንት አንድሪ ራጆሊናን ለመግደልና የደሴቲቱን ጸጥታ ለማወክ እንዲሁም ሌሎችንም በርካታ ሰዎች ለመግደል በተደረገ ሴራ ተሳትፈዋል በሚል ተጠርጥረው እንደተያዙ አስታውቋል። ከታሰሩት ተጠርጣሪዎች መካከል የሀገሪቱ ዜጎችና የውጭ ሀገር ሰዎችም ይገኙባቸዋል ያለው መግለጫው ክትትሉ ቀጥሏል ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ካለፈው ሳምንት ወዲህ በአማካይ በዕለት ከ26,000 በላይ አዲስ የኮሮና ቫይረስ ተጋላጮችን መመዝገቧ ተገለጸ። ከአንድ ወር በፊት ከነበረው ቁጥር ከእጥፍ በላይ መሆኑ ነው የተገለጸው። ከተመዘገቡት የኮቪድ-19 ሕሙማን 80 ከመቶ የሚሆኑት እጅግ በጣም ተላላፊ በሆነው ዴልታ በሚባለው ዝርያ አይነት የተያዙ መሆናቸው ተገልጿል። የባይደን አስተዳደር በአዲስ መልክ ያገረሸውን ቫይረስ መዛመት ለመከላከል የቀየሰውን ስትራቴጂ በተመለከተ በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና ቻይና የዓለም የጤና ድርጅት የኮቪድ-19 ምንጭን ለማጥናት እንደገና ማቀዱ በጣም አሳዝኖኛል ስትል ተናገረች። የቻይና ብሔራዊ የጤና ኮሚሽነር ምክትል ሚኒስትር ዥንግ ዩክሲን የዓለም የጤና ድርጅት የኮቪድ-19ን አነሳስ በተመለከተ ሁለተኛ ምዕራፍ ጥናት ለማካሄድ ማቀዱ በጣም አሳዝኖናል ብለው ኮሮና ቫይረስ የተዛመተው ከቻይና ቤተ ሙከራ አምልጦ ነው የሚባለው መላምት ከእውነት የራቀ ነው ሲሉ አጣጥለዋል። ባለፈው ሳምንት የዓለም የጤና ድርጅት ዋና ስራ አስኪያጅ ዓለም አቀፍ የኮቪድ-19 ወረርሽኝ ከቻይና ቤተ ሙከራ ካመለጠ ቫይረስ ጋር ግንኙነት ሳይኖረው አይቀርም የሚለውን መላምት ከወዲሁ ትክክል አይደለም ብሎ ድምዳሜ ላይ መድረስ አይቻልም ሲሉ ተቀብለዋል። የቻይናው ከፍተኛ የጤና ጥበቃ ባለስልጣን ዣንግ በበኩላቸው ውሃን በሚገኘው ቤተ ሙከራ ሰውን በቀጥታ ሊያጠቃ የሚችል ቫይረስ የለም ብለው ቻይና ይህንን ጉዳይ በተደጋጋሚ ማብራሪያ ሰጥታበታለች ብለዋል። ሳይንሱን የማያከብር ጉዳይ በመሆኑ ቻይና ልትቀበለው አትችልም ብለዋል። የቻይናው ባለስልጣን ዛሬ ቤጂንግ ላይ ለጋዜጠኞች በሰጡት ቃል ኮሮና ቫይረስ መጀመሪያ የተቀሰቀሰባት ውሃን ከተማ የሚገኘውን የቤተ ሙከራ መፈተሽን የሚያከው የዓለሙ ድርጅት ሀሳብ እጅግ በጣም አሳዝኖናል ነው ያሉት። በዚሁ የአውሮፓ 2021 ዓ ም የዓለም የጤና ድርጅት ተመራማሪዎች ቫይረሱ ከወዴት እንደመነጨ ለማጥናት ውሃንን ጎብኝተው እንደነበረ የሚዘነጋ አይደለም። ኮሮና ቫይረሱ ወደ ሰው የተዛመተው ከእንስሳት ሳይሆን አይቀርም። አንዳንዶቹ የዘርፉ አዋቂ ባለሙያዎች እንደሚሉት ከውሃን የቫይረስ ምርምር ቤተ ሙከራ አምልጦ ነው የሚለው መላምት እጅግ የማይመስል ነው የሚል ድምዳሜ ላይ ደርሰው እንደነበረም አይዘነጋም። የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ግን ቻይናን ያሏትን መረጃዎችና ሰነዶች እንዳሉ ሁሉንም ለመርማሪዎቹ ለማሳየት ፈቃደኛ ባለመሆን ሙሉ በሙሉ በክትትሉ ለመተባበር ፈቃደኛ ሳትሆን ቀርታለች ብለው ወቅሰዋል። ቫይረሱ ከቤተ ሙከራው ያመለጠ ነው የሚለውን ጨምሮ በቀረቡት መላምቶች በሙሉ ክትትሉ እንዲቀጥልም አሳስበዋል፣ የዓለሙ የጤና ድርጅት ስራ አስኪያጅ። የቻይና ባለሥልጣናትና የዜና ማሰራጫዎች በበኩላቸው ቫይረሱ ከዩናይትድ ስቴትስ ወታደራዊ ቤተ ሙከራ አምልጦ ሊሆን ይችላል ማለት የጀመሩ ሲሆን የሳይንስ ባለሙያዎች ማኅበረሰብ ግን መላምቱን በስፋት ውድቅ አድርጓል። በሌላ የኮቪድ-19 ዜና አንድ አዲስ የወጣ ጥናት በሁለት ጊዜ የሚሰጡት የኮቪድ-19 ክትባቶች በከፍተኛ ፍጥነት ተላላፊ የሆነውን ዴልታ የሚባለውን ቫይረስ በሚገባ የሚከላከሉ መሆናቸውን ገለጸ። ትናንት ረቡዕ በኒው ኒው ኢንግላንድ የህክምና ጉዳዮች መጽሔት ላይ የታተመው ጥናት ያካሄዱት የኢንግላንድ የጤና ጥበቃ ተመራማሪዎች በሁለት መርፌ የሚሰጠው የፋይዘሩ ክትባት በዴልታው ዝርያ ምክንያት የሚከሰቱ ህመሞችን 88 ከመቶ፣ አልፋ የሚባለውን ዝርያ ደግሞ 93 ከመቶ የመከላከል አቅም እንዳለውን የገለጹት የአስትራዜኒካው ክትባት ደግሞ ዴልታው ቫይረስ የሚያስከትለውን ህመም በ67 ከመቶ፣ አልፋውን ደግሞ በ74 ከመቶ እንደሚከላከል ጥናቱ ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሜክሲኮ በኩል በድብቅ የሚጎርፈውን ኦፒዮይድ በመባል የሚታወቀውን አደገኛ መድኃኒት ለማስቆም የቻይናን መንግሥት መጋፈጤን እቀጥላለሁ ሲሉ ተናገሩ። ኦፒዮድስ በሚባል ጥቅል ስም የሚታወቁት መድኃኒቶች ለከባድ ህመም ማስታገሻ የሚሰጡ እንዲሁም ሄሮይንን የመሳሰሉ አደገኛ ሱስ አምጪና አደንዛዥ ቅመሞችን የሚጨምሩ መድኃኒቶች ናቸው። ፕሬዚደንት ባይደን ከኦሃዮ ክፍለ ሀገር ሲንሲናቲ ከተማ በሲኤንኤን ቴሌቪዥን በተዘጋጀ ውይይት ላይ ሲናገሩ በዚህ ችግር ዙሪያ የሚሰሩ ባለሙያዎች በፍትህ ሚኒስቴር ውስጥ በርከታ አድርገን አሰማርተን ስራችንን ቀጥለናል ብለዋል። ኢራን ውስጥ በውሃ እጥረት ምክንያት ሰባተኛ ቀኑን በያዘው የተቃውሞ እንቅስቃሴ ሦስተኛ ሰው መገደሉ ተዘገበ። ድርቅ ባጠቃው የኢራን ደቡብ ምስራቃዊ አካባቢ በተፈጠረው የውሃ እጥረት የቀሰቀሰው ተቃውሞ ወደ ሌሎች ከተሞች መስፋፋቱንና ሦስተኛ ሰው መገደሉን ባለስልጣናቱ ናቸው ያስታወቁት። ቪኦኤ በኩዜስታንና ኢስፋሃን ክፍለ ግዛቶች የተካሄዱትን ሰልፎች የሚያሳዩትን ምስሎች በነጻ ምንጭ በኩል ለማረጋገጥ አልቻለም። ቪኦኤ ከሀገሪቱ ዘገባዎችን እንዳያቀርብ በኢራን መንግስት እንደታገደ የሚታወስ ነው። በቶኪዮ ኦሊምፒክ ዜናዎች እንሻገራለን። ዓለም አቀፉ የኦሊምፒክ ኮሚቴ በቶኪዮ ኦሊምፒክ ወቅት የዘር መድሎን በመቃወም የሚደረጉ የተወዳዳሪዎችን እርምጃዎች ምስል በኦፊሴላዊ ገጾች ላይ ለማስተናገድ ፈቃድ መስጠቱ ተገልጿል። የኦሊምፒክ ስን ቻርተር ሀምሳኛ ህግ በማጣቀስ ለአስርት ዓመታት አትሌቶች በውድድር ስፍራዎች የተቃውሞ ትዕይንቶችን እንዳያከናውኑ ሲከለከል የከረመው ኮሚቴው በቅርቡ ያንን ክልከላ እንዳነሳ ነው የተገለጸው። ይሁን እንጂ ቀደም ብሎ በተጀመረው የሴቶች እግር ኳስ ዘርፍ የአምስት ቡድኖች አባላት የዘር ፍትሐዊነትን መደገፋቸውን ለማሳየት ጨዋታው ከመጀመሩ በፊት የተንበረከኩ ቢሆንም ምስላቸው ግን በኮሚቴው ኦፊሴል ገጽ ላይ ሳይወጣ ቀርቷል። ለወደፊቱ ግን መሰል ትዕይንቶችን የሚያሳዩ ምስሎች እንደሚካተቱ ኮሚቴው ዛሬ አስታውቋል። ከቶኪዮ ኦሊምፒክ ጋር የተገናኘ አንድ ዜና አክለን እናበቃለን። የቶኪዮ ኦሊምፒክ አዘጋጅ ኮሚቴ የመክፈቻውን ስነ ስርዓት መሪ ዲሬክተር ከስራው እንዳባረረ ተሰማ። ኮሚቴው ይህንን እርምጃ የወሰደው ኬንታሮ ካባየሺ የተባለው መርሃይ ትርኢት ከአመታት በፊት በነበረ አስቂኝ የቴሌቪዥን ዝግጅት ላይ በአይሁዶች የጅምላ ፍጅት ወይም ሆሎኮስት ላይ ተሳልቋል በሚል ነው። ቶኪዮ ኦሎምፒክ በነገው ዕለት እንደሚከፈት ይጠበቃል። ከተወሰኑ ባለስልጣናት እንግዶችና የዜና አውታሮች በስተቀር ተመልካቾች በመክፈቻው መርሃ ግብር ላይ አይገኙም። ዘገባው የአሶሺየትድ ፕሬስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታየን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሄ በ25 ሜትር ባንድ በ1240 ኪሄ በ31 ሜትር ባንድ በ9485 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 15 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ አህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአዲስ አበባ ከተማ ነዋሪዎች የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቅን በመደገፍ መንግስት በሽብርተኝነት እየፈረጀው ህወሃት ቡድን ከፋፍሎታል ከፍቶታል ያሉትን ጥቃት ለማውገዝ ዛሬ ሰላማዊ ሰልፍ ወጥተዋል። ነዋሪዎቹ ዓለም አቀፉ ማህበረሰብ የህወሃትን አድራጎቶች እያየ ዝምታን መርጧል ሲሉም ከስተዋል። ፀሐይ ዳምጠው ዝርዝራላት በብዙ ሺዎች የሚቆጠሩ የአዲስ አበባ ከተማ ነዋሪዎች መንግስት አሸባሪ ነው ሲል የከሰሰውን የህወሓት ቡድንን በመቃወምና የሀገር መከላከያ ሰራዊትን በመደገፍ በመስቀል አደባባይ ሰላማዊ ሰልፍ አካሂደዋል። ነዋሪዎቹ በሰልፉ ላይ አሸባሪ የተባለውን ቡድን የሚያወግዙ መፈክሮችን አሰምተዋል። የመከላከያ ሰራዊታችን የሉዓላዊነታችን ምልክት ነው ከጀግናው መከላከያ ሰራዊት ጎን ነን፣ የህወሓት አሸባሪ ቡድን የሁሉም ኢትዮጵያዊ ጠላት ነው፣ የአብሮነት ጉዟችን በሽብርተኞች አይደናቀፍም የሚሉ እንዲሁም ህዳሴ ግድብ ብርሃናችን ነው የሚልና ሌሎች የግድቡን ሁለተኛ ዙር ሙሌት የተመለከቱ በርካታ መፈክሮች ሲሰሙ ነበር። ሰልፉ ላይ ከነበሩት መካከል ወይዘሮ ምህረተ ወርቅ ከካናዳ የመጡ መሆናቸውን ተናግረዋል። አቶ ክፍለው ምክዳኔ ሌላው የሰልፉ ተሳታፊ ናቸው። በጣም በሚገርም ሁኔታ ሀገራችንን ሲከፋፍል አንድነታችንን ሲነጥል የኖረ ዙንታው የህወሓት ቡድን እስካሁንም ድረስ ማንነታችንን ጥሶ ከዚህም በኋላ የኢትዮጵያ መከላከያ ሰራዊት የትግስት ጊዜ ሰጥቶት ያልተመለሰ በመሆኑ አሁንም ለሚወስደው እርምጃ ከጎኑ ለመሆን እስከ ህይወት መስዋዕትነት ለመክፈል ዝግጁ መሆኔን ነው እኔ መግለጽ ምፈልገው በሰልፉ ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ እንዲህ ብለዋል በፍቅር እንጂ በኃይል የማይንበረከተው ህዝባችንን ይዘን በርካታ ፈተናዎችን ጠልፈን በአንድነት በአንድነትና በጽናት ቆመን የገጠሙንን ፈተናዎች ደግናው የመከላከያ ሰራዊታችን ግን ብዙ ዋጋ እየከፈለ ተመን የማይገኝለትን ይህንን ዋጋውን ለኢትዮጵያ ክብር፣ ለኢትዮጵያ አንድነት፣ ለኢትዮጵያ አብሮነት፣ ለኢትዮጵያ ነጻነት የከፈለው ዋጋ እንደሆነ አውቀን ከምንጊዜውም በላይ ድጋፋችንን በሁለንተናዊ መልክ አጠናክረን ከጀግናው መከላከያ ሰራዊታችንና ከመላው የጸጥታ ኃይላችን ጎን ተጠናክረን መቆማችንን እናሳውቃለን፣ ድጋፋችንንም እናጠናክራለን። ኢትዮጵያ የተለያዩ ጫናዎች ተቋቁማ የህዳሴ ግድብ ሁለተኛ ዙር ውሃ ሙሌት ማሳካቷን ለዓለም አቀፍ ማህበረሰብ ትምህርት የሰጠ ነው ሲሉም ወይዘሮ አዳነች አክለዋል። ኢትዮጵያ ዲሞክራሲን መሰረት የተከለችበትን ስድስተኛውን አገር አቀፍ ምርጫ የታላቁን የህዳሴ ግድባችን ሁለተኛውንም ሙሌት በድል በማጠናቀቅ በዓለም መድረክ ጭምር በአሸናፊነት ደምቃ የወጣችበትን ድሎች መጥቀስ ይቻላል። ኢትዮጵያውያን በታላቁ የህዳሴ ግድብ ሁለተኛ ዙር ውሃ ሙሌትን አስመልክቶ ሲደርስብን የነበረውን ወከባና ጫና ተቋቁመን የአፍሪካ ጉዳይ በአፍሪካውያን ብለን ግድባችንን በመውላት ጥርሳችንን ነክሰን ሌት ተቀን ሰርተን ተፈጥሮ ማግዞን የሁለተኛውን ዙር ሙሌት በድል በማጠናቀቃችን፣ መላው የኢትዮጵያ ሕዝብ ይህ የልፋታችሁ ዋጋ ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ምክትል ከንቲባ በዓለም አቀፍ ማህበረሰብ ላይ ያላቸውን ቅሬታም አሰምቷል። በሰሜን የጀመርነው የህግ የማስከበር ዘመቻን በድል በማጠናቀቅ ላይም በሀሰተኛ መረጃ መንግስትን በመወንጀልና የኢትዮጵያን ስም በዓለም ላይ ለማጉደፍ ጥረት ሲያደርግ የቆየው የህወሓት ቡድን ከኢትዮጵያ በተዘረፈ ገንዘብ የገዛቸውን የተለያዩ አካላትን በኢትዮጵያ ስም ማጥፋት ዘመቻ ላይ እንዲቀላቀሉ እያደረገ ብዙ ጥረት ሲያደርግም አይተናል፣ አስተውለናል። ያለአግባብ የሰረታችንን ስም ሲያጠፋ የሚውለው አንዳንድ የዓለም አቀፍ ሚዲያዎችንም አሰልፎ እነኚህ ሚዲያዎች ጁንታው የህወሓት ቡድን ሕፃናትን ለጦርነት ሲጠቀም እንኳን አይቶ እንዳላየ በዝምታ ማለፋቸው ዓላማቸውን ገሃድ ያወጣ ማንነታቸውን ያጋለጠ ተግባር ሆኖ አይተነዋል። ከሁሉም በላይ የነዚህ አካላት ተግባር የጁንታውን ኢትዮጵያን የማድማት አባዜ የደገፈ የሉዓላዊነታችንን ቀይ መስመር ያለፈ ሆኖም አግኝተነዋል። በሌላ በኩል የከተማ ወጣቶች ማህበር ፕሬዝዳንት ገዛይህኝ ገብረ ማርያም የከተማ ወጣቶች በሰልፉ አንድነታቸውን ለዓለም አቀፍ ማህበረሰብ አሳይተዋል ሲሉ ተናግሯል። የህወሓት ጁንታው ቡድን የተለያዩ የሀሰት የፈጠራ ማወናበጃ መንገዶችን በመጠቀም እውነታውን በማዛባት አንዳንድ የውጭ ሚዲያ አካላትና አክቲቪስቶችን በመጠቀም እያሳሳተ እንዳለ ተመለከትን ነው። ስለሆነም እኛ ወጣቶች ለመላው ዓለም ለማስተላለፍ የምንፈልገው መልእክት ኢትዮጵያ እውነትን ይዛለች። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፌልድ የዛሬ ሶስት ሳምንት ለጸጥታ ጥበቃ ምክር ቤት አድርገውት በነበረ ንግግር መንግስት በሰብአዊ ምክንያቶች የተናጠል ተኩስ አቁም ቢያውጅም ትግራይ ውስጥ ያለውን ሰብአዊ አደጋ ለማስወገድ ማሰቡን በተግባር ማሳየት አለበት ብለው የማብራት የስልክ የባንክና ሌሎችም አቅርቦቶችን ለማድረስ አስፈላጊ አገልግሎቶችን እንዲከፍት ጠይቀው ነበር። ያለበለዚያ ተኩስ አቁም ሳይሆን ከበባ ነው ብለዋል። እርዳታ ያለ ችግር መድረስ እንዲችልና ግጭቶች እንዲቆሙ ያሳሰቡት አምባሳደር ቶማስ ሁሉም ወገኖች እውነተኛ የሆነ ተኩስ አቁም ላይ ለመድረስ እንዲደራደሩ፣ የሚደረስበትን ተኩስ አቁምም እንዲያከብሩ ጠይቀው ነበር። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይ ዳምጠውን ለዘገባዋ እናመሰግናለን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር የትንታኔው መጽሔት ይቀጥላል የአፋር ብሔራዊ ክልላዊ መንግስት አደጋ መከላከልና ምግብ ዋስትና ህገወጥ የህወሓት የታጠቀ ኃይል ሲል የጠራውን ኃይል በክልሉ አርብቶ አደሮች ላይ ወሰደ ባለው ወታደራዊ ጥቃት ወደ 7 ሺህ ህዝብ ከአካባቢው መፈናቀሉን አስታወቀ። የክልሉ መንግስት አራት መጠለያ ካምፖችን በማዘጋጀት ተፈናቃዮችን ለማስፈር እንቅስቃሴ መጀመሩ ታውቋል። መስፍን አራጌ ዝርዝራለሁ። ከአሜሪካ ድምፅ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴን ጁንታ ሲሉ የጠሩት ታጣቂ ኃይል ጥቃት እንደፈጸመባቸው ገልጸዋል። በተከፈተብን ጦርነት አምስት ወረዳዎች ተቀላይ በዚህ በጁንታው ተይዞብናል። እዛ አካባቢ አሁን በነጻ መንቀሳቀስ አይቻልም። ህዝብን ያለበትን ሁኔታ ለማወቅ አስቸጋሪ ነው። ጥቃቱን ተከትሎም በብዙ ሺዎች የሚቆጠሩ የህብረተሰብ ክፍሎች መፈናቀላቸውን አረጋግጠዋል። ሰባ ሺ የሚሆን ማህበረሰብ ከእዋ ወረዳ፣ ጎሊና ወረዳ፣ ቴሩ ያለውና አውራ አጠቃላይ ስልሳ ዘጠኝ ሺህ ወደ ሰባ ሺህ የሚሆን ህዝብ ፈናቅሏል። ስለዚህ ለእነዚህ የሚያስፈልገውን የምግብ፣ የመጠለያ፣ የቁሳቁስ ፍላጎት ለይተናል። ለተፈናቃዮቹ ማቆያ አራት የመጠለያ ጣቢያዎች እየተሰሩ መሆናቸውን የጠቀሱት ኃላፊው ለተወሰኑ ተደራሽ የህብረተሰብ ክፍሎች ድጋፍ መሰጠቱን ጠቁመዋል። አንደኛ ጋሊኮማ ይባል መጠለያ ዛ ጎሊና ወረዳ አካባቢ ተቋቁሟል። ሁለተኛ ደግሞ ናማዕራ በሚል ወይም ደባይራ በሚባል አካባቢ በቴሩ አካባቢ ተቋቁሟል። ሶስተኛ ጭፍራ ወረዳ ላይ አንድ ተፈናቃዮች ተሰበሰቡበት ቦታ አለ። ሌላኛው ሎጊያ አካባቢ እስካሁን ልመለይ ይችለናል። በአጠቃላይ በእኛ በኩል ያው በክልሉ አቅም ተደራሽ የሆኑ አካባቢዎች ላይ የተወሰነ እርዳታ ማቅረብ እየሞከርን ነው። ለአንድ ሺ ሰው የሚሆን ምግብና አንዳንድ የቤት ቁሳቁስ ወይም መጠለያ የሚሆን ነገር የተሰጠበት ሁኔታ ነው ያለው። ከችግሩ አሳሳቢነት አንጻር በክልሉ መንግስት ጥረት ብቻ ሰብአዊ ድጋፉን ለማዳረስ እንደሚከብድ ያመለከቱት አቶ መሀመድ በአካባቢው ከሚገኙ ዓለም አቀፍ ግብረሰናይ ድርጅቶች ጋር መምከራቸውን አያይዘው ጠቅሰዋል። በተለይ በክልሉ እየሰሩ ያሉት የተባበሩት መንግስታት ድርጅት አካላት በተለይ ዩኤን ኦቻ ብስዲ ዩኒሴፍ እንዲሁም ኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን የተባሉ ዋና ዋና የዩኤን ኤጀንሲዎች አሉ ሌላ ደግሞ የተለያዩ እንጆዎች አሉ እነሱ ጋር ዛሬ የጋራ ስብሰባ ነበረን ባለው ሁኔታ ላይ ከትናንት ጀምሮ እየተገናኘን ያለውን ኢንፎርሜሽን እየተለዋወጥ እንገኛለን ስለዚህ ዛሬ ያለውን አጠቃላይ ነባራዊ ሁኔታን ስናይና ስንገመግብ ነበረ ፍላጎታችን ለይተናል ቅድሚያ ሊሰጥ የሚገቡ ነገሮች ይታወቃሉ ለምሳሌ የምግብ የመጠለያ እንዲሁም መድኃኒትና የእናቶችና የእናቶች ህጻናት ምግብ የውሀና የንጽህና አገልግሎት ድጋፍም እንደሚያስፈልግ አመልክተዋል። እንዲሁም እንደዚህ በጦርነት ጊዜ ደግሞ የሴቶች ትንኮሳ ሀራስመንት ሊከሰት ስለሚችል እሱን ደግሞ ፕሮቴክሽን በሚባል እንትል ላይ እሱ ላይ ጥበቃ ማለት ነው መንቀሳቀስ ስለሚያስፈልግ እሱ እሱ ላይ ሰፊ ውይይት አድርገን እሱን እያንዳንዱ የሚመለከታቸው መዋቅራዊ የሆነ አደረጃጀት ስላለን በዛ አደረጃጀት እንዲታይና አስቸኳይ የሪሶርስ መንቀሳቀስ ስራዎቹ እንዲጠናከሩ አቅጣጫ ያስከተለ ማለት ነው። የተወሰኑ ተፈናቃዮች ወደ ካምፖቹ መዝለቃቸውን አመልክተው አሁንም ጦርነቱ ባስከተለባቸው ተጽዕኖ ከአካባቢያቸው ተሰደው በየቦታው የተደበቁ መኖራቸውን ይናገራሉ። እስካሁን ቅድም የጠቀስኩት አራት ካምፕ ላይ ያው የተሰባሰቡ ይገኛሉ። ሌሎች ግን እስካሁን ተበትነው በየጫካ በየጥሻ እስካሁን እራሳቸው ደብቀው ያላገኘናቸውም። ተደራሽ ያልሆኑ ማህበረሰቦች በጣም በርካታ ናቸው። እነሱን እስከሚረጋጉና ሁኔታው ደግሞ አሁንም ጦርነቱ እየተካሄደ ስለሆነ እንግዲህ ከባድ ሁኔታ አለ ማለት ይቻላል በሰው ሰራ የጭራሽና የተፈጥሮ ችግር የአፋር ሕዝብ በተለይ ማር ተደሩ ከተጋረጠበት አደጋ ኢትዮጵያውያን በተባበረ ኃይላቸው እንዲታደጉ ጥሪ አስተላልፈዋል። የኢትዮጵያ ህብረተሰብ በጣም በሚገርም ሁኔታ አፋር ላይ የዛሬ ዓመት የተከሰተውን ጎርፍ አደጋ ማህበረሰቡን ለማቋቋም እና ለመደገፍ ከጫፍ ጫፍ ተንቀሳቅሶ ከፍተኛ ድጋፍ አድርገውልናል። በዛህ አጋጣሚ ከፍተኛ ምስጋና እና አክብሮት አለን። አሁንም ሁኔታው ተባብሶ የሚቀጥል አይነት ስጋት አለን። ስለዚህ አሁንም ክልሉና የክልሉ መንግስት እየተንቀሳቀሰ ነው፣ ግን ከፍተኛ ጫና የሚፈጥር ከሆነ ምናልባት ሁሌ እንግዲህ መለመን መጠየቅ ይከብዳል። የቦታ ችግሮች አሉ። እሱን እንረዳለን። ነገር ግን በተለይ ባለሀብቶች እና አቅም ያላቸው ክልሎች ካሉ ምናልባት ትኩረት ሰጥተው ይህንን ችግር በመደጋገፍ እና በመረራት ካልተወጣን ከፍተኛ አደጋ የተጋረጠብን ስለሆነ ለሁላችን ላይ ማለት ነው። ይሄ አደጋ ብቻ አይደለም። አፈር በጣም ብዙ የተፈጥሮ አደጋዎች አሉ። አሁንም ጎርፍ ስጋት ውስጥ ነን። በሌላ መልኩ ደግሞ ከዚህ የሌላ አካባቢ ግጭቶች አሉ። ስለዚህ ያ ሁላ ታሳቢ ስናደርግ ከፍተኛ ጫና ውስጥ ያለ ክልል መሆኑን እንዲረዱና በተለይ የፌዴራል መንግስት ደግሞ ትኩረት ቁጥር አንድ አድርጎ እንዲሰራና እንዲንቀሳቀስ በዚህ አጋጣሚ ማሳሰብ እፈልጋለሁ። ይህ በእንዲህ እንዳለ ጦርነት ከገጠሙት አካላት ድል ተቀዳይተናል የሚሉ መግለጫዎች እየወጡ ነው። የሀገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳንን ጠቅሶ የኢትዮጵያ ዜና አገልግሎት እንደዘገበው የኢፌዴሪ ሀገር መከላከያ በአፋር ክልል አለሌ ሱሉላና በቆቦ አሸባሪ ሲል የጠራውን የህወሓት ቡድን እንደደመሰሰ ገልጿል። ኮሎኔሩ በአፋር ክልል አለሌ ሱሉላ አካባቢ መሄዴ የሚል ስያሜ ያለው ሀይል የሽብር ጥቃት በመፈጸሙ ሙሉ ለሙሉ ተደምስሷል ማለታቸውን ኢዚያ ዘግበዋል። በተጨማሪም መከላከያ ሰራዊት በቆቦ የተከፈተብኝን የሽብር ጥቃት ለመመከት ወሰድኩት ባላዊ መከላከል እርምጃ ቡድኑ መደምሰሱ ተጠቁሟል። ኢዚያ በፎቶ አስደግፎ ባወጣው ዘገባ ህወሓት ለውጌ አሰማርቷቸዋል የተባሉ ህጻናት መከላከያ ሰራዊት መማረኩን አስነብቧል። በሌላ በኩል ድምፀ ወያኔ ትግራይ ኮማንድ ፖስት ሲል የገለጸውን አካል ጠቅሶ ባወጣው ዘገባ በአፋር ክልል አውላ አካባቢ በኢትዮጵያ መከላከያ ሰራዊት ላይ ድል መቀዳጀቱን ጠቅሶ በርካታ ወታደሮችን እንደገደለ ቁስለኛ እንዳደረገና እንደ እንደማረከ ገልጿል። በዞብል አካባቢም የአማራ ልዩ ኃይል እንደምስሽ ያለው ያለ ዘገባው አካባቢውን እንደተቆጣጠረና ወታደራዊ መሳሪያዎችን እንደማረከ ጠቅሷል። ማምሻውን ወደ ቆቦ ደውለን ለማረጋገጥ እንደሞከር ነው አካባቢው አንጻራዊ ሰላም ሰፍኖበት ነው የዋለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አራጌም ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። ስድስተኛው አጠቃላይ ምርጫ፣ የህዳሴው ግድብ ሁለተኛ ሙሌት ሙሌትና ወቅታዊው የትግራይ ክልል ጉዳይ የኢትዮጵያን የፖለቲካ ምህዳር እና የዓለም አቀፉን ማህበረሰብ እይታ በመቀየር ላይ መሆናቸውን የኢትዮጵያ መንግስት ገለጸ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ከምርጫውና ከግድቡ ሁለተኛ ዙር የውሃ ሙሌት ጋር በተያያዘ በሀገሪቱ ይከሰታሉ ተብለው የተጠበቁ መዘዞች አለመከሰታቸው ለፖለቲካው ምህዳር መቀ ምክንያት እንደሆኑ ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በአዲስ አበባ ባደረጉት ህብረቱ በኢትዮጵያ ላይ ጫና ከመፍጠር እንዲቆጠብ መግለጻቸውንም አምባሳደር ዲና ተናግረዋል። ከህዳሴ ግድቡ ጋር በተያያዘ ኢትዮጵያ በአፍሪካ ህብረት መሪነት ለሚደረገው ድርድር የኮንጎን ግብዣ በመጠባበቅ ላይ መሆኗን ገልጸው ይሁንና ኢትዮጵያ ለአንዴና ለመጨረሻ ጊዜ የሚባል ስምምነት ፈጽሞ እንደማትቀበል ጠቁመዋል። ኬኔዲ አባተ ዝርዝሩን ያሰማናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በወቅታዊ ጉዳዮች ዙሪያ በዛሬው ዕለት በሰጡት መግለጫ በኢትዮጵያ ያለው የፖለቲካ ምህዳር በተለይም ዓለም አቀፉ ማህበረሰብ ለኢትዮጵያ ያለው እይታ እየተቀየረ መምጣቱን ገልጸዋል። ይህ እንዲሆን ካደረጉ ጉዳዮች መካከል ስድስተኛው ጠቅላላ ምርጫና የህዳሴው ግድብ ሁለተኛ ዙር የውሃ ሙሌት እንደሚጠቀሱ ያነሱት አምባሳደር ዲና ከሁለቱ ጉዳዮች ጋር በተያያዘ በሀገሪቱ ይከሰታሉ ተብለው የተጠበቁ መዘዞች አለመከሰታቸው ለፖለቲካው ምህዳር መቀየር ምክንያት እንደሆኑ ነው የተናገሩት። አጠቃላይ ያው እናንተም እንደምታውቁት የፖለቲካል ላንድስኬፑ እየተቀየረ ያለበት ሁኔታ ነው ያለው። ይህን የቀየሩ ትላልቅ ነገሮች አሉ። አንደኛው ምርጫ ነው። ከምርጫ በፊት የነበረው ፖለቲካል ላንድስኬፕ አገር ይፈርሳል በአጭር ጊዜ ውስጥ ወደ ሲወል ትቀየራለች ሀገሪቷ የሚል ስፔኩሌሽን ሁሉ ጭምር ነበራቸው። ዲዛስተር ነው የተባለው ነገር ኢትዮጵያ ህዝብ ምርጫ ሳይሆን ሬፍረንደም በሚመስል መልኩ አሳይቷል። ያ በጣም አሳፍሯቸዋል። ስለዚህ ሪቲንኪንግ ይፈልጋሉ። የድሮ ነገር ማውራት አይቻልም። ከዛ በኋላ ዝም ነው ያሉት፣ ምርጫውን በተመለከተ ምንም መጽሐፉም ዝም፣ ቄሱም ዝም አይነት የሚሉት አይነት ነገር አሁን ግን እንደዛ መቀጠል ስለማይችሉ አንዳንዶቹ እንኳን ደስ ያላችሁ ማለት ጀምሯል። ከትላልቆችም ሀገሮች እንኳን ደስ ያላችሁ ብሏል። አሁን አክኖሌጅ ማለት ጀምሯል ማለት ነው። ምክንያቱም ሳይወዱ በገዱ። ሌላው ላንድስኬፑን የቀየረው ትልቁ ነገር የህዳሴ ግድብ ሙሌት። እሱን ዩኒላተራሊ ከሞላችሁ በተለይ ጉዳዩ የሚመለከታቸው ዋናዎቹ ሀገሮች ወየላችሁ በቃ መቀመቅ ነው የምንከታች እስከ ማለት ድረስ የሄዱበት ሁኔታ ነው ያለው። ትሬተን ማድረግ መፎከር ያለ ነገር ነው። አይ ቲንክ ይሄኛውም የፖለቲካ ላንድ ስኬፑን ቀይሮታል። በትግራይ ክልል ካለው ሁኔታም ጋር በተያያዘ ነገሮች ባለም አቀፉ ማህበረሰብ ከሚጠበቁት በተቃራኒው መሆናቸውን ነው አምባሳደር ዲና የገለጹት። በአሁኑ ወቅት ያለው ግጭት እንደሚታሰበው የአማራና የትግራይ ክልሎች አለመግባባት የሚንጸባረቅበት ሳይሆን በእርሳቸው አገላለጽ የመላው ኢትዮጵያ ጉዳይ መሆኑንና ኢትዮጵያውያን በማንነቶቻቸው እንደተለያዩ ቢታሰብም ከግጭቱ ጋር በተያያዘ የሕዝቡ አንድነት እየተጠናከረ መምጣቱን የተናገሩት ቃል አቀባዩ ይህም የፖለቲካ ምህዳሩን በመቀየር የመንግስትን ተሰሚነት እንደሚጨምር አብራርተዋል። የቀረች አንድ የተንጠለጠሉባት ነገር አለች። ይቺ የሰሜኑ ጉዳይ ናት። እሷም አሁን መልክ የምትይዝ ይመስለኛል። መልክ የሚይዘው ሲስፋሪ ዩኒላተራል ነው፣ ሌላው ሳይድ ቢቀበለው በሚል ነው። አልቀበልም ሌላው ሳይድ ካለ ምቀጥለው አሁን ሊሆን እየሆነ ያለው ነገር ነው የሚሆነው። ይህን በአጭር ጊዜ ውስጥ የምናየው ይመስለኛል። ሲንግል አውት አድርጎ የሁለት ሚሊሻ ጉዳይ አርጎ ሲያዩት የነበረውን ነገር አሁን የኢትዮጵያ ሕዝብ ጉዳይ ሆነ። ዛሬ እያየን ያለ ነው። ከተማችን ውስጥ እሱ ነው። እዛ ቅርብ ያለ አማራ ሚሊሻ የሚባልም የለም። አሁን አማራ ሚሊሻ ጉዳይ አይደለም። አሁን ጥሩ ነገር በመጥፎ ነገር ተሸፍኖ ይመጣል። ሕዝቡን አንድነት እዚህ እየፈጠረ ያለበት ሁኔታ ነው ያለው። ስለዚህ እንትኑ ይቀየራል ጨዋታው ማለት ነው። ይህ ጊዜ ጉዳይ ነው። ኦልሬዲ አሁንም ጨዋታውን ለመቀየር ሙዚቃውን ቶሎ አይቀይሩትም። መሀል ዝም ብለው ትንሽ ቆይተው ነው የሚቀይሩት። ልክ አይደለም ስትል ቆይተህ በአንድ ጊዜ ተነስተህ ነጩን ቀይ አትልም፣ ወይም ጥቁር አትልም። ስለዚህ ይሄ በሂደት ይሆናል። ይህን ኦልሬዲ እየጠበቅን ያለነው ከዚህ ቀደም ጆሮ ያልሰጡን ሰዎች አሁን ፉሊ ጆሮ ይሰጡናል ብለን ተስፋ እናደርጋለን። ምክንያቱም ሁኔታዎች ተቀይሯል። ዓለም አቀፉ ማህበረሰብ በተለይም ምዕራባውያን ሀገራት ኢትዮጵያን በማጨናነቅና በማዋከብ አላስፈላጊ ጫና በመፍጠር ላይ እንደሚገኙ የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። በአውሮፓ ህብረት አቅራቢነት በትግራይ ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ መንግስት ላይ ያተኮረ የውሳኔ ሀሳብ በቅርቡ መጽደቁም የሚታወስ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በአዲስ አበባ ባደረጉት ውይይት ህብረቱ በኢትዮጵያ ላይ ጫና ከመፍጠር እንዲቆጠብ መግለጻቸውንም አምባሳደር ዲና በዛሬው መግለጫቸው አንስተዋል። ክቡር አቶ ደመቀ ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በዚሁ ተገናኝተው ውይይት አካሂዷል። ለእኚህ ልዑክ የአውሮፓ ህብረት የኢትዮጵያን ወቅታዊ ሁኔታ በሚገባ መረዳት እንዳለበት፣ ኢትዮጵያን ላይ ያላግባብ ጫና መፍጠር እንደሌለበት እና በኢትዮጵያ ውስጥ የሚደረጉትን ገንቢ ጥረቶችን መደገፍ አለበት በሚል ነው የገለጹላቸው እኚህም ፖዘቲቭሊ ነው ንግግሩን የተከታተሉ ሆፉ ሄደው አላስፈላጊ ፕሬዠር እኛ ላይ አይሰራም የሚለውን ነገር እዚያ እንደሚያስተጋብር እንገምታለን። ከህዳሴ ግድቡ ጋር በተያያዘ በአፍሪካ ህብረት መሪነት የተጀመረው ድርድር እንዲቀጥል በተመድ የጸጥታው ምክር ቤት በተመራው መሰረት ኢትዮጵያ ለድርድሩ የኮንጎን ግብዣ በመጠባበቅ ላይ መሆኗን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ገልጸዋል። ይሁንና ኢትዮጵያ ከግድቡ የውሃ ሞላልና አስተዳደር ባለፈ ለአንዴና ለመጨረሻ ጊዜ የሚባል ስምምነት ፈጽሞ እንደማትቀበል ጠቁመዋል። ይሄ ባንዲንግ አግሪመንት የሚባለው እኮ ባይደረ እሱን አነሳሳት አግሪመንት ላይ አንደርስም አይደለም የተባለው በእኛ በኩል አንድና ለመጨረሻ ጊዜ የሚባል ስምምነት የለም፣ ባለም ላይ አልተፈጠረም ነው። ሆሊካው የለም፣ ማይቀየር ነገር የለም ነው። ከህዳሴ ግድብ ውጭ ሌላ ነገር መስራት አታስቡ ማለት፣ አገራችሁ ውስጥ እናንተ ሪሶርስ ከዚህ በኋላ መጠቀም አትችሉም የሚለው ነገር በጣም አሳዛኝ ነው። እንደዚህ አይባልም። እና እሱን ነው እንጂ አግሪመንት ማን ችግር አለ አሁን በኢትዮጵያ በኩል ያለው ፖዚሽን እኮ ግልጽ እና ግልጽ ነው። አሞላሉ ላይ እንነጋገር። ሙሊቱና ሙሊቱ አስተዳደር ሰባት ጊዜ ነው መሞላት ያለበት። ሁለተኛ ተሞልተዋል። ከዚህ በኋላ አምስት ይቀረዋል። እንዴት እንደምንሞላ ዳታ እየተቀያየርን እየተቻቻልን እየተጠቃቀምን እንሂድ የሚል ነው እና ኮንጎዎች በሚቆጠሩን ጊዜ ወደ ድርድሩ እንሄዳለን። ሻንታይዘን እስከዛ ግን እኛ ድርድቡን እየሞላን ታርባይኑን እንዲሰራ እንሰራለን። በትግራይ ክልል የሰብአዊ ድጋፍ ለሚያቀርቡ አካላት የአየር በረራ መፈቀዱንም ያስታወሱት አምባሳደር ዲና በረራዎች ከአዲስ አበባ መጀመራቸውንም ተናግረዋል። ሰብአዊ ድጋፍ በተሽከርካሪ ለማቅረብ በአፋር በኩል የሚደረገው ጥረት ግን በህወሀት ጥቃት ምክንያት መስተጓጎሉን ያነሱት የህወሀት ቃል አቀባይ ጌታቸው ረዳ በድርጅቱ የሚመራው ኃይል በአፋር በኩል ጥቃት መፈጸሙን አምነው፣ ይህ ጥቃት በአፋርና በትግራይ ወሰን አካባቢ የነበሩ የኦሮሚያ ልዩ ኃይል አባላት ላይ ያነጣጠረ እንደሆነ መግለጻቸው ያለውን ኤኤፍፒ መዘገቡ ይታወሳል። ሌላው አምባሳደር ዲና በመግለጫቸው ያነሱት ነጥብ በችግር ላይ የሚገኙ ኢትዮጵያውያንን ከሳውዲ አረቢያ የማስመለስ ተግባር መቀጠሉን ሲሆን እስካሁን ከ130 በላይ በረራዎችን በማድረግ ከ41 ሺህ በላይ ዜጎች መመለሳቸውን ገልጸዋል። ከሳውዲ ጋር በተደረገው ስምምነት መሰረት ወደ ሀገር ቤት ለመመለስ ታቅዶ የነበረው 40 ሺህ ዜጎችን ቢሆንም የሳውዲ መንግስት የሚገፋቸውና ከአገሪቱ የሚያስወጣቸው ዜጎች ቁጥር ግን መጨመሩን ነው የተናገሩት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባተን አመስግነን ወደ ተከታዩ ዘገባ እንለፍ የሶማሊያ አሸባሪ ቡድን አልሸባብ ከሚቀጥለው ሳምንት ጀምሮ በሶማሊያ በሚደረገው ምርጫ ሕግ አውጪ የምክር ቤት አባላትን ለመምረጥ ከየአካባቢው ማህበረሰብ በተሰየሙ ተወካዮች ላይ ጥቃት እንደሚሰነዝር አስጠንቅቋል። የቪኦኤ ዘጋቢ መሀመድ ካዬ ተከታዩን ዘገባ ከሞቃዲሾ አድርሶናል። ደረጀ ደስታ ያቀርበዋል። እስላማዊው የአልሸባብ ታጣቂ ቡድን በአፍሪካ ቀንድ ሶማሊያ የሚካሄደውን መጪውን ፕሬዝዳንታዊና የህዝብ ተወካዮች ምርጫ እንደሚያውክ አስጠንቅቋል። የቡድኑ መሪ መሐመድ አቡ ኡቤዳ ባለፈው ማክሰኞ እንደተናገረው የምርጫውን ሂደት የሚቃወም መሆኑን ገልጾ በመራጭነት የሚሳተፉ ተወካዮችንም አስጠንቅቋል። ሐኩከት ሶሚና ባላንቃዴ ኢዲን ፊደናያን ያ ይጎሆ ረይሶ ኢና ዳካሎ ሄሪ ዶንታን በመራጭነት የተወከሉ ተወካዮች ቃል በተገባላቸው ገንዘብም ሆነ በሚስጥራዊ የድምፅ አሰጣጥ በመሳሰሉት መደለል የለባቸውም። እንደ ኤሮፓውያን አቆጣጠር በ2017 በተደረገው ምርጫ የተሳተፉት ልዑካን የገጠማቸውን ዕጣ ማስታወስ ይገባቸዋል። አንዳንዶቹ የተገደሉ ሲሆን፣ አንዳንዶቹ አሁን ድረስ በፍርሃት ውስጥ እየኖሩ ነው። እንደ ኤሮፓ አቆጣጠር በ2017 በተካሄደው ምርጫ በመራጭነት ከተወከሉት ውስጥ ለተገደሉት በርካታ ሰዎች አልሸባብ ኃላፊነቱን መውሰዱን አስታውቋል። የቡድኑ መሪ ኡቤዳ አሁንም በዘንድሮ ምርጫ በመራጭነት እንዲሳተፉ የተወከሉ ሁሉ ውሳኔያቸውን እንዲመረምሩና የአልሸባብን ማስጠንቀቂያ የሚጥሱ ሰዎች ደህንነታቸው አደጋ ላይ መሆኑን እንዲገነዘቡ አስጠንቅቋል። ምርጫው የሚጀምረው በሚቀጥለው እሁድ ሲሆን ከየጎሳው ማህበረሰብ የተወከሉ ሃምሳ አራት ተወካዮች ለህዝብ ተወካዮች ምክር ቤት ይመረጣሉ። የቀድሞ የሶማሊያ ደህንነት ተቋም ምክትል ዳይሬክተር አብዲሰላም ጉሌድ በቅርቡ የወጣው ማስጠንቀቂያ በምርጫው ሂደት የሚሳተፉ ሰዎችን ለማስፈራራት የታቀደ ነው ይላሉ። አልሸባብ ዋለጋ አትካነያ ደልከና ዋለጋ ሆሬነያ ቡድኑ መጪውን ታሪካዊ ምርጫ አስመልክቶ የሰጠው ማስጠንቀቂያ በቀላሉ ሊታይ የሚገባው ነገር ሳይሆን የተቀናጀ ምላሽ የሚሻ ነው። ምንም እንኳ ማስጠንቀቂያው በምርጫው ሂደት ላይ ተጽዕኖ ሊኖረው ቢችልም በአፍሪካ ቀንድ የሚካሄደውን ዲሞክራሲያዊ ሂደት የማስቀረት ዓላማው ግን የሚሳካለት አይሆንም። የሶማሊያ የጸጥታ አስከባሪ ኃይሎች ሶማሊያ ውስጥ ካሉት የአፍሪካ ህብረት ኃይሎችና አሚሶም ጋር በመተባበር የምርጫውን ሂደት እና ደህንነት፣ ሰላም የተጠበቀ መሆኑን ለማረጋገጥ እየሰሩ መሆኑን ተመልክተዋል። በሶማሊያ ጠቅላይ ሚኒስትር ጽፈት ቤት የደህንነት ዋና አማካሪ የሆኑት አብዲ ደርሺ በቅርብ የተሰነዘረውን ዛቻና ማስፈራሪያ ለመመከት የማይፈነቀል ድንጋይ አይኖርም ይላሉ። የታጣቂውን የአልሸባብ ቡድን አስመልክቶ ያለው የፌዴራሉ መንግስት ፖሊሲ በጣም ግልጽ ነው። ስለዚህ ተሸንፈው ከሀገሪቱ ይወገዳሉ። በመላ ሀገሪቱ ምርጫ የሚካሄድባቸውን አካባቢዎች በሙሉ ደህንነታቸው የተጠበቀ ለማድረግ የወጣ የደህንነት እቅድ አለ። በምርጫው ሂደት ላይ በነበረው አለመግባባት የሶማሊያ ምርጫ ለአንድ ዓመት ያህል መዘግየቱ ይታወሳል። ሕግ አውጪዎቹ የፕሬዝደንት መሐመድ አብዱላሂ ፎርማጆን የሥልጣን ዘመን ለማራዘም ጥረት ቢያደርጉም በተቃዋሚዎችና ከዓለም አቀፉ ማኅበረሰብ በተነሳ ተቃውሞ ሙከራው ሊቀለበስ ችሏል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለወስዳችኋለን። ዩናይትድ ስቴትስ ካለፈው ሳምንት ወዲህ በአማካኝ በዕለት ከ26000 በላይ አዲስ የኮቪድ-19 ተያያዦች ቁጥር ማስመዝገቧ ታውቋል። ይህም ከአንድ ወር በፊት ከነበረው ቁጥር ከእጥፍ በላይ መሆኑ ተገልጿል። ከተመዘገቡት የኮቪድ-19 ተያያዦች 80 ከመቶ የሚሆኑት እጅግ በጣም ተላላፊ በሆነው ዴልታ የተባለው ዝርያ እንደተያዙ ተነግሯል። አንዳንድ አንድ ቡድኖች ስለ ክትባቱ አሉታዊ አመለካከት የያዙት በሚነዙት የተሳሳቱ መረጃዎች ምክንያት መሆኑ ተገልጿል። በዋይት ሀውስ ቤተ መንግስት የአሜሪካ ድምጽ ዘጋቢ ፓትሲዩዳ አስኳራ የባይደን አስተዳደር በአዲስ መልክ የአገረሸውን መዛመት ለመከላከል የቀየሰውን ስትራቴጂ በዘገባዋ ተከታትለዋለች። አዳነች ፍስሀዬ ታቀርበዋለች። በአንዳንድ የዩናይትድ ስቴትስ ከተማዎች የኮቪድ-19 ቫይረስን ለመከላከል በመጠጥ ቤቶች እና በምሽት ክበቦች ተደንግገው የነበሩት ገደቦች ሙሉ በሙሉ ተነስተዋል ነገር ግን በፍጥነት የሚዛመተው ዴልታ የሚል ቅጽል ስም የተሰጠው የኮቪድ ቫይረስ አይነት በተለይም የመከተብ ፍላጎት በሌላቸው ሰዎች አካባቢ እየጨመረ መሄዱ ተገልጿል የባይደን አስተዳደር ያልተከተቡት ሰዎች ወረርሽኝ ብሎታል ዶክተር ሮቸል ቫለንስኪ የበሽታ መቆጣጠርና መከላከል ማዕከል ስራ አስኪያጅ ናቸው ያልተከተቡ ሰዎች አደጋ ላይ ናቸው። ሙሉ በሙሉ የተከተቡ ሰዎች ግን በአጠቃላይ ደህና ሁኔታ ላይ ይገኛሉ። መንግስት ሰዎች እንዲከተቡ ሲል ከክፍያ ነፃ የሆነ ክትባት በየቦታው ያዘጋጀ ቢሆንም እስካሁን ባለው ጊዜ ሙሉ በሙሉ የተከተቡ ሰዎች ብዛት 49 በመቶ ብቻ መሆኑን የመንግስት አሃዝ ያመለክታል። አክሲዮስ አይቶሶስ በቅርቡ ባቀረበው የድምፅ መለኪያ አሃዝ መሰረት በጥናቱ ከተሳተፉት ጎልማሶች 30 ከመቶዎቹ እንዳልተከተቡ ተገልጿል። ከእነሱም ግማሽ የሚሆኑት ምንጊዜም ቢሆን እንደማይከተቡ ግልጽ አድርገዋል። የድምፅ መለኪያውን ሀዝ ያወጣው አክሲዮስ አይፕሶስ ኃላፊ ክሪስ ጃክሰን ሰዎች መከተብ የማይፈልጉበት ሰፊ ይዘት ያላቸው ምክንያቶች አሉ። በአጠቃላይ ለመናገር ክትባቱን በሚመለከት የሚሰማቸው የደህንነት ጉዳይ ነው የሚነሳው፣ የኮሮና ቫይረስ አደገኛነትን አቅልሎ ከማየት ጋር ተደምሮ ማለት ነው። አህዙ እንደሚያመለክተው ጸረ ክትባት የሆኑት ግለሰቦች በዋነኛነት መረጃ የሚያገኙት ከአማራጭ የሚዲያ ምንጮች ነው። እነዚያ አማራጭ ምንጮች ደግሞ ብዙውን ጊዜ ስለ ጤና ጉዳይ የተሳሳቱ መረጃዎች የሚነዙ ናቸው ተብሏል። የዩናይትድ ስቴትስ ሰርጀን ጀነራል ወይም የሕዝባዊ ጤና አገልግሎት ኃላፊ ቪቬክ መርፊ ስለ አደገኛነቱ አስጠንቅቀዋል። ሚስኢንፎርሜሽን ሃዝ ለድ ፒፕል ቱ ሪዚስት ዌሪንግ ማስክስ ኢን ሃይ ሪስክ ሴቲንግስ የተሳሳተ መረጃ የወረርሽኙ መዛመት አደጋ ባለባቸው አካባቢዎች የአፍና የአፍንጫ መሸፈኛ ጭንብል እንዳያደርጉ አግዟል። በተግባር የተረጋገጠ ሕክምና እንዳያደርጉ ምክንያት ሆነዋል። ላለመከተብ እንዲወስኑም አድርጓል። ክትባቱ የርዕተ ዓለም ልዩነት አስከትሏል። ዋሽንግተን ፖስት ጋዜጣ እና ኤቢሲ የቴሌቪዥን ጣቢያ በህብረት በቅርቡ ባወጡት የመለኪያ ሕዝብ መሰረት 86 በመቶ የሚሆኑት ዲሞክራቶች ቢያንስ አንደኛውን ዙር ተከትበዋል። ሪፑብሊካውያን ግን አርባ አምስት በመቶዎቹ ብቻ ናቸው የተከተቡት። አሁን ግን የሪፑብሊካዊው ፓርቲ አመራር ደጋፊዎቹ እንዲከተቡ እያበረታታ መሆኑ ተገልጿል። በህግ መወሰኛው ምክር ቤት ሪፑብሊካዊ የውህዳን መሪ ሚች ሚኮኔል ሰው ሁሉ እንዲከተብ ማበረታታት ፈልጋለሁ መጥፎ ምክር የሚሰጡትን ሌሎች ድምፆች አትስሙ። ለወራት ያህል የጆ ባይደን አስተዳደር ዓለም አቀፉን ወረርሽኝ ለመግታት የሚያደርገውን ጥረት ሲቃወሙ የቆዩት ሪፑብሊካውያን አሁን ሰዎች እንዲከተቡ ሲመክሩ ማየት በቀላሉ የማይታይ ለውጥ ነው። ከዚህ ጋር በተያያዘ ቢያንስ ሁለት የተከተቡ የዋይት ሀውስ ቤተመንግስት ሰራተኞች በኮቪድ-19 ቫይረስ ተይዘዋል ከአምሳ በላይ ከሆኑ ባለፈው ሳምንት ዋሽንግተንን ከጎበኙ የቴክሳስ ክፍለ ግዛት ተወካዮች ጋር ከተገናኙ በኋላ በቫይረሱ እንደተያዙ ታውቋል። ዘጋቢዎቻችንን እናመሰግናለን። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ የተጠናቀቀ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያለችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንወሰዳችሁ። የታላቁ ህዳሴ ግድብ ሁለተኛ ዙር ሙሌት መጠናቀቅ ግብጽና ሱዳን መራሹን ዓለም አቀፍ ጫና ያለዝበዋል ሲሉ ምሁራን ገለጹ። ለኢትዮጵያውያንም የኩራት ምንጭና የአንድነት ስሜት መፍጠሪያ ይሆናል ብለዋል። አዲስ ቸኮል ተጨማሪ አለው። ባህረማያ ና ድሬዳዋ ዩኒቨርሲቲ የሚያስተምሩ የፖለቲካ ሳይንስ ና ዓለም አቀፍ ግንኙነት ምሁራን የታላቁ ህዳሴ ግድብ ሙሌት ለኢትዮጵያውያን ኢኮኖሚያዊ ፖለቲካዊ ና ማህበራዊ ፋይዳ ያለው ነው ብለዋል። ባህረማያ ዩኒቨርሲቲ የማህበራዊ ሳይንስ መምህሩ አቶ መገርሳ ነገራ ግድቡ ለኢትዮጵያውያን ሁሉ የኩራት ምንጭ ነው ብለዋል። የኢትዮጵያ ህዳሴ ግድብ ሁለተኛ ዙ እንደ ተጠናቀቀ ተገልጸዋል። ይሄ በጣም ኢትዮጵያን እና ዜጎቿን የሚያኮራ እንደውም ደግሞ ኢትዮጵያን ይህን ግድብ እንዳይሞላ እንዳይሰራም ቀን ከሌሊት የሚሰሩትን ትልቅ ትምህርት ያስተማራቸው ነው ብዬ ነው የሚያምነው። ስለዚህ ግድቡ ከማህበራዊ አንጻር ትልቅ እንድምታ ነው ያለው የምል ነው ያለኝ። ምክንያቱም አንደኛ ይህ ግድብ ሁሉንም የኢትዮጵያ ዜጎች ያለ ፖለቲካ አመለካከት የተለያዩ ልዩነቶች እንዳሉ ሆኖ በአንድነት በጋራ የሚሰሩት ነው። ሁለተኛ ደግሞ ለወደፊት ኢትዮጵያ ለማደግ ካላት ፍላጎት አንጻር ፍላጎት ብቻ ሳይሆን በተግባርም ለማደግ ትልቅ መሰረት የምጥል ብዬ ነው የሚያስበው። ስለዚህ ይሄ በጣም የሚያስደስት ትልቅ ኩራት የምፈጠር ነው ብዬ ነው የሚያስበው። ግድቡ ካለው ማህበራዊ ፋይዳ ባሻገር ከታላቁ ህዳሴ ግድብ ጋር በተያያዘ ኢትዮጵያ እየደረሰባት ያለው ዓለም አቀፍ ጫና በከፊል እንደሚቀንስ ነው አቶ መገርሳ የሚናገሩት። ግድቡ ሞልቶ ከሞላ በኋላ የፖለቲካው ጫና ሊቀንስም ሊጨምር ይችላል የሚል እይታ ነው ያለኝ። በአንድ በኩል ሊቀንስ ይችላል የምልበት ምክንያት ግድቡ ሁለተኛ ዙር ሞልቶ ውሃው አለመቀነሱ ወይም ደግሞ የውሃው ፍሰት ቀንሶ ግብፅና ሱዳን ላይ ያን ያህል ጫና አለማሳደሩ በፖለቲካ በኩል ያለው ጫናን ሊቀንስ ይችላል። በሌላ በኩል ደግሞ በተለይ ደግሞ ከግብጾች የፖለቲካ ጫና አሁንም ሊቀጥል ይችላል። ምክንያቱም ግብጾች ከመጀመሪያው ጀምሮ ጉዳዩን የውሃ ጉዳይ ብቻ ሳይሆን አፍሪካ ቀንድና ምስራቅ አፍሪካ የበላይነት ጉዳይ ወይም ደግሞ ሄጀሞኒ የመሆን እንደገና ደግሞ የጂኦ ፖለቲካል ግንፋት ጋር አያይዘው ነው የሚያዩት። ከዚህ አንጻር ግድቡም ተሞልቶ የሚያገኙትም ውሃ ያው ሆኖ የፖለቲካ ጫና ሊቀጥል ይችላል። በድሬዳዋ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና የትምህርት ክፍሉ ኃላፊ አቶ አሰፋ ካፋም በዚህ ረገድ ተመሳሳይ ሀሳብ ነው ያላቸው። ሆኖም ጫና አድራጊዎቹ ግብጽና ሱዳን ብቻ አይደሉም ባይ ናቸው። አቶ አሰፋ የግብጽና የሱዳንን በተመለከተ ወይም የዓለም አቀፍ ተቋማትንም አንድ ላይ በተመለከተ በእርግጠኝነት ከዚህ በኋላ እያሳደሩ ያሉትን ተጽዕኖ ያቆማል ወይም ያቆም ብሎ መደምደም አይቻልም። ግን ምንድን ነው አንድ መረዳት የምንችለው ነገር ግድ ነው በቃ፣ አሁን በተጨባጭ ኢትዮጵያ እያሳየች ነው፣ ግድቡን እየሞላች እያሳየች ነው፣ የምትፈልገውን ነገር እያሳካች ነው። ስለዚህ ከዛ አንጻር ያላቸው ፍላጎት ወይም ደግሞ ማሳከት የሚፈልጉት ምኞታቸው ይቀንሳል የሚል ግምት መውሰድ ይቻላል። ምክንያቱም ምንድነው እነሱ ዓላማቸው ግድቡ እንዳይሰራ ነው። ትልቁ ዓላማቸው እኛ ብቻ እንጠቀም የሚል ነው። ምናልባትም ደግሞ በእጃዙር በግብጽ እና በሱዳን ጀርባ የሚመጡ ደግሞ ሌሎች የአውሮፓና አሜሪካን የመሳሰሉ ሀገሮች ሊኖሩ ይችላሉ። ምክንያቱም በቀጠናው በቀጣይ ጊዜያት ኢትዮጵያ የበላይነቷን ትይዛለች የሚል የቅርብ ጊዜ ሐሳብ አላቸው። ስለዚህ ኢትዮጵያ የበላይነቷን እዛጋ እንዳፕቲቭ ይሄ የዓለም አቀፍ የፖለቲካ ስርዓቱን በራሳቸው መንገድ ቅርጽ ለማስያዝ የሚሞክሩበት ሁኔታ አለ። አቶ አሰፋ አያይዘው ሙሌቱ ኢትዮጵያ የፈለገችውን ነገር ሉዓላዊነቷን ሳታስደፍር ለማሳካት እንደምትችል ማሳያም ጭምር ነው ብለዋል። ግድቡ አሁን ባለው አቅምም ቢሆን ከጎረቤት ሀገራት ጋር ለመተሳሰር እና ዲፕሎማሲያዊ ትርፍ ለማግኘት እንደሚጠቅም ጭምር ነው አቶ መገርሳ የሚናገሩት። ታላቁ የኢትዮጵያ ህዳሴ ግድብ በጣም ትልቅ ወይም ደግሞ ግዙፍ ፕሮጀክት ነው። ይሄ ግዙፍ ፕሮጀክት ደግሞ ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካን የማተሳሰር አቅም ያለው በጣም ግዙ የሆነ የታላቁ ኢትዮጵያ ህዳሴ ግድብ ጠርቶ እነ ተከዜ ግድብ እና ሌሎቹ ራሱ የአፍሪካ ሀገራትን በተወሰነ መልኩ የማስተሳሰር የመተባበር ስሜት እንዲፈጠር አድርጓል። ለምሳሌ የቡሩንዲ መንግስት ባለፈው የኢትዮጵያ ህዳሴ ግድብን በጉጉት ነው የምንጠብቀው፣ ምክንያቱም የታላቁ ኢትዮጵያ ህዳሴ ግድብ ለእኛ የሀይል አቅርቦት እንድንገዛ ያስችለናል። የመል ቀና የሆነ አመለካከት ይዞንትስሎ ነበር። እና ከኢኮኖሚ አንጻር አንደኛ አገር ውስጥ ብዙ በሀይል እጥረት በተለያየ ምክንያት በግማሽ የሚሰሩ ፋብሪካዎች ወይም ደግሞ ኢንዱስትሪዎች በሙሉ አቅማቸው እንዲሰሩ ያደርጋል። ይሄ ደግሞ ለወጣቱ የስራ ዕድል ይፈጥራል። ከዛ ባለፈም ደግሞ ኢትዮጵያ ከምታመነጨው ላይ የተወሰነውን ለሌሎች ሀገራት በአንድ በኩልም ዲፕሎማሲ ነው፣ በሌላ በኩል ደግሞ የኢኮኖሚ ገቢ ማስገኛ ነው። አቶ አሰፋም የአቶ መገርሳን ሀሳብ ደግፈው የግድቡ ኢኮኖሚያዊ አስተዋጽኦ በራሱ ለሌላ ተጽዕኖ ፈጣሪነት መሰረት ይሆናል ይላሉ። ግብጽ የአስዋን ግድብና የመስኖ ፕሮጀክቶቿን ተግባራዊ በማድረግ ኢኮኖሚ አቅሟን ማሳደግ በመቻሏ ዓለም አቀፍ ተጽዕኖ ፈጣሪነቷ ተጠናክሯል የሚሉት አቶ አሰፋ ኢትዮጵያም የህዳሴ ግድቡን ተጠቅማ የምታገኘው ኢኮኖሚያዊ እድገት የዜጎችን ሕይወት ከማሻሻል ባሻገር ተጽዕኖ ፈጣሪነቷ እንዲጨምር አስተዋጽኦ ይኖረዋል ይላሉ። የዛሬ 11 ዓመት የተጀመረው የኢትዮጵያ ህዳሴ ግድብ ግንባታ ሲጠናቀቅ 6000 ሜጋዋት የኤሌክትሪክ ኃይል ያመነጫል የተባለ ሲሆን የሁለተኛ ዙር ያው ሙሌቱን ተከትሎ በአመት 700 ሜጋዋት ኃይል ማመንጨት እንደሚችል ነው አስቀድሞ የተያዘው። ቅድም ያመለከተው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል እናመሰግናለን። አድማጮች፣ አሁን ባህልና ማህበረሰብ በአዲስ አበባ ዩኒቨርሲቲ የኦሮምኛ ትምህርት ክፍል የፎክሎር መምህር የሆኑት ዶክተር ፊሌ ጃለታ የኦሮሞ ፎክለር ወይም አፈታሪክ ታሪክ በሚል መጽሐፉት መጽሐፍ ዙሪያ ከአምቦ ዘጋቢያችን ናኮር መልካጋ ቆይታ አድርጓል። እንደሚከተለው ይቀርባል። ቤኩምታ የሚለውን ቃል ከሁለት ቃላት ማለትም ቤኩምሳ ማለትም እውቀትና፣ ኡመተ በአማርኛ ህዝብ ከሚለው ቃላት በማጣመር ከሶስት ዓመት በፊት ለመጀመሪያ ጊዜ መጠቀማቸውን ገልጸዋል። በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ትምህርት ክፍል የፎክሎር መምህር የሆኑት ዶክተር ፊሌጅ አለታ የፎክሎር ምሁሩ እንደሚሉት ለአንባቢያም ባደረሱት በአፋን ኦሮሞ የጻፉት ቤኩምታ ኦሮሞ ስለተካተቱ መሰረታዊ ነገሮች በመግለጽ ስለ መጻፋቸውም አብራርተዋል። ዶክተር ፍሌ ቤኩምታን የችን ጋ ጅሩ ጅሬኛ ኡማታ ከለቲ ሜሻዳን ቤኩምታ ማለት የህዝብን አኗኗር በቁሳዊ መገለጫዎች በስርዓት በአርት በቅርጻ ቅርጽና በተረትና ምሳሌ እንዲሁም በተለያዩ መንገዶች የአንድን ህዝብ ደስታና ዘን ፍልስፍናውን፣ ምጣኔ ሀብቱን፣ እምነትና ሃይማኖቱን፣ ባህልና ትውፊታዊ ሴቶቹን ግጭትን የሚፈታበትን ዘዴዎችና ሌሎችንም በተመለከተ አንድ ላይ አጣምሮ የያዘ ማለት ነው። መጽሐፉም በዘርፉ ባሉ ምሁራን የአርቶት ስራ ተደርጎበታል። የኦሮሞን ፎክሎር በመግለጽ ደረጃም ግንባር ቀደም ይሆናል ብየ አምናለው ብለዋል ዶክተር ፊሌ ቤኩምታ ሲሉ በአፋን ኦሮሞ ስያሜ የሰጡትን ፎክሎር አንዳንድ የአማርኛ መዝገበ ቃላት አፈ ታሪክ የሚል ፍቺ ሰጥተውታል። ተረትና ምሳሌ ሲልም እንዲሁ የሚያስረዳ መዝገበ ቃል አለ። የአፋን ኦሮሞ መዝገበ ቃላት ደግሞ ፎክሎርን አፎላ ሲሉ ይተረጉሙታል። ዶክተር ፊሌ ቤኩምታ ኦሮሞ በሰባት ምዕራፎች የተሰናዳ መሆኑን በመጠቆም ስለ ይዘቶቹም እንዲህ ገልጸዋል። ቤኩምታ ኦሮሞ ሰባት ምዕራፎች አለው። ምዕራፍ አንድ ስለ ባህል ነው። ምዕራፍ ሁለት ራሱ ቤኩምታ ሲሆን አንዳንድ ሰዎች ፎክሎርን ማጥናት አስፈላጊ አይደለም ሲሉ ሌሎች ደግሞ ፎክሎር መጠናት አለበት ይላሉ። ሁለቱም ላይ አተያይን አስፍሬያለሁ። ምዕራፍ ሶስት ስለ እምነት ነው። ሰዎች እምነትና ሃይማኖትን በተመለከተ ሲደነጋገሩ ይታያል። ስለዛ ብዥታ ነው የጻፍኩት። ምዕራፍ አራት ስለ ስርዓት ሲሆን የገዳ ስርዓትን ጨምሮ ሌሎችም ማህበራዊ እሴቶች ላይ ትኩረት ያደረገ ነው። አምስተኛው ምዕራፍ ግጭቶችን የምንፈታበት ዘዴዎችን ይዳስሳል። በኦሮሞ ሕዝብ ዘንድ በቤተሰብ ጎረቤት፣ ዘመድ አዝማድ እንዲሁም ከሌሎችም ጎሳዎች ጋር ግጭት ሲኖር እንዴት እንደሚፈታ ያንጸባርቃል። ምዕራፍ ስድስት ስለ ባህላዊ ቁሶች ሲሆን ስለ ቁስ ብቻ ሳይሆን የማይዳሰሱ ነገሮች ላይም ትኩረት ያደርጋል። ሰባተኛው ምዕራፍ ደግሞ ኬሮግራፊን የሚመለከት ነው። የኦሮሞ መዝሙሮችና ዘፈኖች የሚሰሩበት ሁኔታና ሊይዙ ስለሚገባቸው ቀለም ይዳስሳል። በኦሮሞ አርት መካከልም ስላለው ችግርና መፍትሄውም ያስቀምጣል ብለዋል። የኦሮሞ ሕዝብ ፎክሎር በአሁኑ ጊዜ ስላለበት ደረጃ ሲገልጹ አሁን ላይ እየጠፋ ነው ያሉበትን ምክንያት ይተነትናሉ። ነገር ግን ተስፋ ሰጪ የሆኑ ሁኔታዎችም አሉ ሲሉ ያስረዳሉ። ዶክተር ፍሌ የአንድ ህዝብ ፎልክሎር አድጓል ወይም ደግሞ ጠፍቷል ለማለት በዓለም አቀፍ ደረጃ የተቀመጡ መስፈርቶች አሉ። ከነዛ መካከል በከፊል፣ ሙሉ በሙሉ ወይም የተወሰነው መጥፋት፣ ሌሎችም አሉ። የኦሮሞን ፎልክሎር ስታይ ሰፉ ወይም ግብረ ገብነት ጋር ተያይዞ አብዛኛው ጠፍቷል ማለት ይቻላል። እንደ ገዳ ስርዓት አንድ ጤነኛ ወጣት በቤተሰቡ ትከሻ ላይ ሆኖ ወይም ለምኖ የዕለት ጉርሱን ማሟላት የለበትም። መስራትና መልፋት ይጠበቅበታል። የወደፊቱንም ህይወቱን እንዲሁ ማስተካከል ይገባዋል። ከእምነት ጋር ተያይዞም አብዛኛው ጠፍቷል። የእምነት እሴቶች በመጥፋታቸው ደግሞ የስነ ምግባር ችግሮች እየተስተዋሉ ይገኛሉ። ዝና ኮር መልካ፣ እናመሰግናለን። አድማጮች ስርጭታችንን ወደ ማጠናቀቁነን። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሙስና መተማመንን ያጠፋል፣ ልማትን ያዳክማል፣ በዲሞክራሲያዊ ተቋማት የሚኖረውን እምነት ይሸረሽራል፣ ለድንበር ተሻጋሪ የወንጀል ተግባሮችም ያጋልጣል የኢኮኖሚ እድገትን ያሰናክላል። የነፃ ውድድር መልክን ይቀይራል። በስራ ማካሄድ እንቅስቃሴ ላይ ወጪ ይጨምራል። የተባበሩት መንግስታት ድርጅት በገለጸው መሰረት ሙስና በዓለም ደረጃ የአንድን ሀገር ዓመታዊ ገቢ እስከ አምስት ከመቶ የሚሆነውን ይውጣል። ሙስና ዘላቂና በዓለም ደረጃ ያለ ነው። በግልም ሆነ በመንግስታዊ ዘርፎች፣ በድሃም ሆነ በበለጸጉ ሀገሮች ያለ ነገር ነው። ዋጋ መጨመርን በመንግስታዊ ዘርፍ ብዙም ዋለ ነዋይ አለማፍሰስን፣ በዝባጅ የስራ ሁኔታን፣ የአየር ብክለትን፣ የውሃና የኤሌክትሪክ መብራት እጥረትን፣ የአካል ጥቃትን፣ አስተማማኝ ያልሆኑ መድኃኒቶችን፣ ህገወጥ የሆነ የዛፍ ቆረጣንና የጥሬ አለባ ስርቆትን ስለሚያካትት ውሎ አድሮ የሙስና ሰለባ የሚሆነው ህዝቡ ነው ይላል የዕለቱ ርዕስ አንቀጽ። አያይዞም ርዕስ አንቀጹ በሙስና ተግባሮች ይበልጥ የሚጎዱት ድሆች፣ ሴቶችና ችግር ላይ የወደቁት መሆናቸውን ይገልጻል። ባለፈው ግንቦት ወር የተባበሩት መንግስታት ድርጅት የጠቅላላ ጉባኤው ልዩ ስብሰባ አካሂዶ ነበር። ዓላማው ሙስናን ማስወገድ፣ ለመከታተል ለፍርድ ለማቅረብ፣ ሙስናን ለመቅጣት እንዲሁም ዓለም አቀፍ ትብብርን ለማጠናከር የሚያስችሉ እርምጃዎች በመውሰድ በሙስና ላይ የሚደረገውን ትግል ለማፋጠን ነበር እንደ አውሮፓ አቆጣጠር በታህሳስ ወር 2018 ዓ ም በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 73 እዝባር 191 በግልጽ እንደሰፈረው ሁሉ አባል ሀገሮች እንደ አውሮፓ አቆጣጠር ሰኔ ሁለት ላይ የወደፊቱ ፉነተ ካርታ በሚል ተግባር መሪ የሆነ የፖለቲካ እወጃ ማውጣታቸውን ርዕሰ አንቀጹ አስገንዝቧል። ይህ ሰነድ አሁን ያለውን ይዘት ያጠናክራል። በተለይም እንደ አውሮፓ አቆጣጠር በ2003 ዓ ም የተባበሩት መንግስታት ድርጅት ያደረገው ጸረ ሙስና ስምምነት ይህም በዓለም አቀፍ ደረጃ ብቸኛው አሳሪ የሆነ ፀረ ሙስና ስምምነት ነው። በአሁኑ ወቅት ዓለም ሙስናን ለማስወገድና ለመታገል ባለን የጋራ ጥረት ላይ ትኩረት አድርጓል ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል። ዩናይትድ ስቴትስ ዓለም አቀፍ ፀረ ሙስና ማዕቀፍን መጠበቅ ማጠናከርና ማደስ አለብን የሚል ጠንካራ እምነት አላት። ይህ የፖለቲካ ወጃም ሂደቱን የማደስ ወሳኝ የመጀመሪያ እርምጃ ነው። በሙስና ላይ የሚካሄደው ትግል እያንዳንዷ ሀገር የወቅቱን ግዴታዋን በመፈጸም ይጀምራል። በተለይም በተባበሩት መንግስታት ድርጅት በሰፈረው ከሞላ ጎደል ዓለም አቀፍ ድጋፍ ያለው ጸረ ሙስና ውል ብለዋል አምባሳደር ሊንዳ ግሪንፊልድ። በአሁኑ ወቅት ለሁላችንም ተግዳሮት የሚሆነው እነዚህ እምነቶችን በተግባር ላይ የማዋል ጉዳይ ነው። የፖለቲካ እወጃችን አሁን ባለው ጸረ ሙስና ማዕቀፍ ላይ የተመሰረተ ነው። ቅድሚያ የሚሰጥባቸው ጉዳዮችንም ያንጸባርቃል። ጥንካሬያችንንና ድክመታችንን በመገንዘብ ግዴታዎቻችንን በተሻለ መንገድ ለማከናወን ይረዳናል ሲሉ አምባሳደር ቶማስ ግሪንፊልድ ማስገንዘባቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀን ልንሰናበታችሁ ነው። ከመሰናበታችን በፊት ግን በዝግጅቶቻችሁ ላይ በእኛ በምናስተላልፈው ዝግጅት ላይ ያላችሁን አስተያየት በኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ላይ ላኩልን። በተጨማሪም አት ቪኦኤ አምሀሪክ የፌስቡክ ገጻችን ነው። ጥቆማ፣ አስተያየት ካላችሁ በቀጥታ በፌስቡክ ገጻችን አሊያም ደግሞ በውስጥ መስመር ላኩልን። ሀሽታግ ቪኦኤ አምሀሪክ ብላችሁ ትዊተር ላይ ብትፈልጉን ታገኙናላችሁ። ተከተሉን፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም አካፍሉን። አት ቪኦኤ አምሃሪክ ቪኦኤ ኒውስ ዶት ኮም ላይም በዌብሳይታችን ልታገኙን ትችላላችሁ። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በእለቱ ስርጭት አቀናባሪያችን ብርሃን ኃይሉና በስርጭት መሐንዲሱ ሲድራ ስም የምሰናበታችሁ ሳስተናግዳችሁ የቆየው ጽዮን ግርማ ነኝ። ሰላም፣ በደህና ደሩ።